ህዝቡ ራሱ ታግሎ ያመጣውን ሰላምና ነጻነት ወደ ኋላ እንዳይቀለበስ ከመንግስት ጎን ሊቆም ይገባ ይገባል ሲል የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገለጠ። የጽህፈት ቤቱ አዲሱ ተሸዋሚ አቶ አሰማሀኝ አስረስ በወቅታዊ ጉዳዮች ዙሪያ አመሻሹን መግለጫ ሰጥተዋል። መግለጫዎቹ ካተከሩባቸው ነጥቦች ውስጥ ሰላምና ጸጥታ ላይ እንዲሁም በተለይ በትናንትናው ዕለት በማዕከላዊ ጎንደር ዞን ጭልጋ አካባቢ የተከሰተው የግጭት ግጭት የሰው ህይወት መጥፋቱን በርካታ ንብረትም መወሩ ደግሞ ተመልክተዋል። እውቀቱም ፈጥረዋል የተባሉ ግለሰቦችን በቁጥጥር ስር የማዋሉ ስራ የተጀመረ ሲሆን፣ የጸጥታ ኃይሎችም የአካባቢውን የማረጋጋት ስራ እየሰሩ መሆኑን ኃላፊው በመግለጫቸው አትተዋል። የጽህፈት ቤቱ ኃላፊ አዲሱ ተሿሚ አቶ አሰማኸኝ አስረስ አመሻሹን ለመጀመሪያ ጊዜ የሰጡት ጋዜጣዊ መግለጫ በክልሉ ስለሚታዩ የሰላም መደፍረስ እና የጸጥታ ችግሮች ላይ ያተኮረ ነበር። አቶ አሰማኸኝ እንዳሉት ይህንን ለውጥ ህዝቡ ራሱ ታግሎ ያመጣው ነው። በራሱ ነጻነትና ተስፋን የተቀናጀው ህዝቡ ለውጡን ወደኋላ እንዳይቀለበስ ዳር የማድረስ ኃላፊነት የራሱ የህዝቡ ነው ብለዋል። ይሆናሉ ብለን ያላሰብናቸው የዛሬ ዓመት ተከናውነዋል ባለፉት ጊዜያት ይሄ ለውጥ በጣም ምርታዊ ነው። ህዝቡን ያስደሰተ ለውጥ ነው። ግን ከዳር መድረስ አለበት፣ ወደፊት መራመድ አለበት። ለውጡ ወደኋላ መመለስ የለበትም። አሁንም ቡለኑን እያጠበቅን ጎማ ወደፊት እንዲሽከረከር ማድረግ አለብን። ሰላም ደግሞ ባንድ የጸጥታ ቢሮ ወይም ባንድ አደረጃጀት የሚፈታ አይደለም። ሰላም የሁሉም ዜጎች ተሳትፎ የሚያስፈልገው ጉዳይ ነው። መንግስትና መሪው ፓርቲ ስራውን ወደፊት እንዲመራው ይሄንን የህዝቡን ተስፋ፣ የህዝቡን ፍላጎት፣ የህዝቡን ጥያቄ ወደፊት እንዲያራምድ እፎይታ ጊዜና መንግስት ሊሰራ የሚችለውን ስራ በአግባቡ እንዲሰራ መመቻቸትና ህዝቡ ማገዝ አለበት። በተለይ በትላንትናው ዕለት በማዕከላዊ ጎንደር ዞን ጭልጋ አካባቢ የተከሰተውን ሁከት ተከትሎ የአንድ ሰው ህይወት ጠፍቷል፣ ስምንት ሰዎች ቆስለዋል፣ ሰላሳ ዘጠኝ ቤቶች እና ዘጠኝ ወፍጮዎች ተቃጥለዋል፣ ሀምሳ ቤቶች ተዘርፈዋል። ከጥቃቱ ጋር በተያያዘ ተጠርጣሪዎችን በቁጥጥር ስር የመዋሉ ስራ እየተሰራ ሲሆን የጸጥታ ኃይሉም በአካባቢው በመግባት የማረጋጋት ስራ እየሰራ ነው ብለዋል። አሁን እየተደረገ ያለው ምንድን ነው? እሳት በማጥፋት በየዞኑ በየወረዳው ተጠምደን ለውጡን ሳንመራው እንድንቀር እና ፌል አድርገን ወደኋላ እንድንመለስ ነው እየተደረገ ያለው። ይሄ ደግሞ ከዚህ ቀደምም የነበሩ ህዝብ የበደሉ፣ ገንዘብ የዘረፉ፣ የሰረቁ ሌቦች መጠቀም ሲጀምሩ ለውጡ ተጠናክሮ ተጠያቂ እንዳያደርጋቸው በተለያየ መንገድ ግጭቶችን፣ ሰላም እንዲደፈርስ ስፖንሰር እያደረጉ እየሰሩ ነው። ስለዚህ ህዝባችንን እኛ የምንጠይቀው የምንለምነው ይህንን አሁን እየተደረገ ያለው ጉዳይ ሰላማዊ የሆነው ስርዓት ወደፊት ቀጥሎ ጸጥታው ተረጋግጦ የህዝባችንን ዋነኛ ችግሮች እንድንቀርፍ ጊዜ ኖሮን እንድንሰራ ሰላሙን በየቦታው ማረጋገጥ አለበት። እነዚህን አካላት አይደንቲፋይ አድርጎ ለይቶ ለጸጥታ አካላት ማስረከብ እንጂ በነሱ ስፖንሰር በሚደረግ መረብ ውስጥ በመግባት ጸጥታን ማደፍረስ እየታዩ ነው። ይሄ በጣም ለለውጣችንም በጣም አደገኛ ነው። አገራዊ ከሆነ ሁኔታም ስንነሳ በጣም አደገኛ ነው ብለን እናምናለን። ጭልጋ ላይ ያለው ሁኔታ ትናንትና ተከስቶ ዛሬ ተረጋግቷል። አካሉም ወደዛ እየተንቀሳቀሰ የማረጋጋት ስራዎች ተከናውነዋል። በዚህ ላይ ዘርዘር ያለ መረጃ ሲኖረን በሚቀጥሉት ጥቂት ቀናት ለእናንተ የምናሳውቅ ይሆናል። አቶ አሰማኝ አያይዘውም በክልሉ በአንዳንድ ወረዳዎችና ዞኖች የሚታየው ችግር ነባሩን አመራር ጠራርጎ የማስወጣት ፍላጎት ነው። ይህ ደግሞ አሁን ከለውጡ ጋር በተያያዘ አደጋው የከፋ ስለሚሆን ሕዝቡ ሊታገሰን ይገባል ነው ያሉት። በየወረዳው በየዞኑ አንዳንድ ወረዳዎችና ዞኖች ላይ አጠቃላይ አመራሩን ጠራርጎ ለማውረድ የመንቀሳቀስ እንደዚያ አይነት ፍላጎት የማሳየት ከዚህ ቀደምም አንዳንድ ዞኖች ላይ አመራሩን ጠራርጎ አስወርዶ ከዛ በኋላ የሚመራ ጠፍቶ ሕዝቡ እንደገና ወደ ችግር ነው የገባው። ይሄ የሚጠቅም አይደለም። አመራር ችግር ያለበት አመራር ካለ መንግስታችን ስርዓት አለው፣ ፓርቲያችን ስርዓት አለው፣ የግምገማ ስርዓት አለው። ያ የግምገማ ስርዓት ተካሂዶ ህዝቡ ተሳትፎበት ያጠፋ አመራር እንዲ እንዲወርድ ይደረጋል እንዲቀየር ይደረጋል፣ ህዝቡ የሚፈልገው አመራር ይመራል። ነገር ግን ተጠራርጎ ይውረድልን የሚል የሞብ አይነት የከፍተኛ የሆነ የግርግር የመፍጠርና በውዥንብር የመነዳት አንዳንድ ቴንደንሲዎች ስላሉ ይሄ ደግሞ ህዝባችንን በከፍተኛ ደረጃ ስለሚጎዳ ይህንን አበክረን ህዝባችን እንዲረዳን ከጎናችን እንዲቆም ለማሳሰብ ነው። ይህ በእንዲህ እንዳለ የዘንድሮ የብሔር ብሔረሰቦችን በዓል በብዛህነት የደመቀ ኢትዮጵያዊነት በሚል መሪ ቃል አዲስ አበባ ላይ በደመቀ ስነ ስርዓት የሚከበር ሲሆን፣ በክልል ደረጃ ደግሞ ነገ በባህር ዳር ከተማ ይከበራል ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር